የማኅበራዊ መገናኛ ዘዴዎች ቅኝት ኢህአዲግ አገሪቱ ውስጥ ሕጋዊ እውቅና ካላቸው ሰላማዊ ትግል ከሚያካሂዱ ተፎካካሪ ካላቸው ፓርቲዎች ጋር በወቅታዊ ጉዳዮች ላይ ለመወያየትና ለመደራደር መዘጋጀቱን የገለጠው ሰሞኑን ነበር። ጉዳዩ በማህበራዊ የመገናኛ ዘዴዎች መነጋገሪያው ነውም በፍጥነት ነበር። በርካታ አስተያየቶችም ተሰጥቷል። የጥምቀት በዓል አከባበርን በተመለከተ ከሃይማኖታዊ ምልክቶችና የመልካም ምኞት መግለጫዎች ባሻገር ከተለያዩ አካባቢዎች የተሰጡ አስተያየቶችንም ለማሰባሰብ ሞክረናል። አብራችን ቆዩ ዘንድሮ የጥምቀት በዓል ኢትዮጵያ ውስጥ የአስቸኳይ ጊዜ አዋጅ ከተደነገገ ወዲህ አደባባይ በመታደም የተከበረ በመሆኑ በርካታ ምዕመናን ስጋታቸውን በማኅበራዊ መገናኛ አውታሮች ሲገልጡ ተስተውሏል። ከጥምቀት ዋዜማ ከከተራው አንስቶ ወጣቶች አደባባዮችን እያጸዱ ለታቦታት ተሸካሚ ካህናት መሄጃ ረዣዥም ቀይ ምንጣፎችን በመዘርጋት ሲታትሩም ታይቷል። ሙሉ ወታደራዊ ትጥቅ ያነገቡ ወታደሮች ምስልም ከባሉ ታዳሚዎች ጋር ተቀይጦ ታይቷል። በስደት ላይ የሚገኘው የቀድሞ የአዲስ ነገር ጋዜጣ አዘጋጅ ጋዜጠኛ መስፍን ነጋሽ መልካም በዓል ሲል በተንደረደረበት የፌስቡክ መልእክቱ ስለ ስነ መለኮት፣ ባህል፣ ታሪክና ስነ ጥበብ በየፈርጁ በአንድ ሰምረው የሚታዩበት ድንቁ ሀብት ጥምቀት። የፈለግከውን መዘህ መደምደም፣ መመርመር ከፈለግክም መሳተፍ ትችላለህ። ኢትዮጵያችን ሌሎችም ብዙ መሰል ሀብቶች አሏት ብሏል። ሔዋን ዘስሞን በትዊተር ገጿ በአዲስ አበባ ጃንሜዳ ስለነበረው አከባበር ጥምቀት በጃንሜዳ ስትል ጽፋለች። ጥምቀት በጃንሜዳ ለማንኛውም የሰሞኑ ፌዴራል ፖሊስ ትዕዛዝ በጥፊ መምታት ነው፣ ስንቱን ሲያላትሙ እንደዋሉ ስትል ሕዋን በጃንሜዳ የተሰባሰቡ የበዓሉ ታዳሚያን ፎቶን አያይዛ አቅርባለች። በቃ አለ ሰው ደግሞ በትዊተር መልካም ጥምቀት ለሁሉም በኢትዮጵያዊነት ሲል አጠር ባል ሀረግ መልእክቱን አስተላልፏል። የጥምቀት በዓል ውሎ ምን ይመስል እንደነበር ተከታታዮቻችን እንዲያካፍሉን በሚል በዶቼቬሌ የአማርኛ ቋንቋ የፌስቡክ ገጻችን ላይ ጠይቀን ነበር። ከፌስቡክ ተከታታዮቻችን የተሰጡ የተወሰኑ አስተያየቶችንም አሰባስበናል። ሰላም ዴቭ በፌስቡክ አስተያየቷ ማዘኗን ገልጣለች። ጎንደር በቀዘቀዘ መንፈስ በአጋዜዎችና በወታደሮች ከአነስተኛ ሕጻናትና ሽማግሌዎች ጋር ነው የተከበረው። በአጭሩ የሀብታም ቀብር ላይ ከሚገኘው ሰው ጋር ይነጻጸራል። ያሳዝናል። የሚል አስተያየት ስታሰፍር ዳዊት ተስፋዬ ደግሞ እዚህ መቀሌ ላይ የበዓሉ አከባበር በጣም ደማቅና ልዩ ነው ብሏል። የከተማዋ ነዋሪዎች እንደ አጸባ በተባለ ቦታ ላይ ተሰብስበው በዓሉን አክብረውታል ተጠምቋልም። ለኢትዮጵያውያን ኩራት መልካም በዓል ሲልም ምኞቱን አክሏል። በርና ቫስ ጉዛራ የተባለ ሌላ የፌስቡክ ተከታታያችን በጥምቀት በዓል ወቅት ከተለመዱ ክስተቶች መካከል የሎሚ ውርወራ ግራ ያጋባው ይመስላል ጉዶንኩ ሲል ይንደረደራል በርናባስ ያሰፈረው የፌስቡክ መልእክት ሴት የምትወረውር መስላኝ ስጠብቅ እየተመለስኩ ለካስ ወንድ ኖሯል የሚወረውር ሲል ጉድ ያደረገውን ክስተት አካፍሏል የዋህ እንደ ርግብ ሁን የሚል የፌስቡክ ተጠቃሚ እረ ጎበዝ አንድ ሎሚ አምስት ብር ተገዝቶ አይወረወርም ሲል ጽፏል አገኘሁ አምባቸው በበዓሉ ላይ በተለያዩ ቦታዎች በወጣቶች የሚዘወትረው አርሞኒካ የሙዚቃ መሳሪያ መጫወት ጥያቄ አጭሮበታል አርሞኒካና ጥምቀት ግን ምን ሲል ያጠይቃል? የበዓሉ አከባበርን የሚያስቃኙ የፎቶና የቪዲዮ ምስሎች ኢትዮጵያ ውስጥና ከኢትዮጵያ ውጭ በተለያዩ የዓለማችን ክፍሎች ምን ይመስል እንደነበር በከፊል አስቃኝቷል። በተለይ ፌስቡክ ማንኛውም የፌስቡክ ተጠቃሚ የቀጥታ ቪዲዮ ስርጭት የማከናወን ዕድል በመክፈቱ በዓሉን ከተለያዩ ክፍለ ዓለማት መመልከት ተችሏል። thank you ኢህአዴግ ኢትዮጵያ ውስጥ ከሚገኙ ተቃዋሚ ፓርቲዎች ጋር ሊወያይ ነው የመባሉ ዜና በማህበራዊ የመገናኛ አውታሮች ከጥምቀት በዓል አከባበር ባሻገር በርካቶችን ያነጋገረና ጎላ ብሎ የወጣ ርዕስ ነበር። በሳምንቱም ወርቄ አሊያም መርፌ ቁልፍ በትዊተር ገጿ ኢህአዴግ ከተቃዋሚዎች ጋር አድርጓል ያለውን ውይይት ከታይታ ውጭ ሌላ ትርጉም እንደሌለው ጠቁማለች። የህወሀትና የተቃዋሚዎች ውይይት ተብዬው ከቲያትርና ከዓለም አቀፉ ማህበረሰብ ታይታ ውጪ የዘለለ አንዳች ነገር የለውም። ይላል ጽሁፏም። እሸቱ ሆማቄኖ በሰጠው የፌስቡክ አስተያየት በድርድሩ የታሰሩ የተቃዋሚ አባላት ከስር ተፈተው ሊሳተፉ ይገባል ብሏል። እነ ዶክተር በየነ ጴጥሮስ ከኢህአዲግ ጋር ከመደራደራቸው በፊት በስር የሚገኙ የትግል ጓዶቻቸው እንዲፈቱ መጠየቅ አለባቸው። የታሰሩት ተፈተው የዋናው ድርድር አካል ሊሆኑ ይገባል። ኢህአዲግ ከምር መደራደር ከፈለገ በመጀመሪያ የአስራቸውን ተቃዋሚዎች ከስር ይልቀቅ። ይህ ካልሆነ እንደለመደው ካሮ አሯጮቹ ጋር በርዘግቶ ወይን ጫጫ። ይህ የኔ እምነት ነው ሲል አስተያየቱን ቋሽቷል። የኢፍዲሃግ የቅንጅት የኢዴፓና የኢዲያን ፓርቲዎች በተዘጋጀው መድረክ ንቁ ተሳትፎ ለማድረግ መዘጋጀታቸውን ማመልከታቸው በመንግስት መገናኛ ብዙሃን ተጠቅሷል። ስለዚህ የውይይት መድረክ እናንተስ ምን ትላላችሁ? አስተያየቶቻችሁን አጋሩን ብለን በፌስቡክ ገጻችን ላቀረብነው የመወያ ርዕስ በርካታ አስተያየቶች ደርሰውናል። ህይወት ሲሳይ የሚከተለውን ጽፋለች። ድንቄም ተቃዋሚዎች እኔም ማይገባኝ እስከ መቼ ራሳቸውን እያታለሉና ከህዝቡ ጋር የአይጥና ድመት ድብብቆች እንደሚጫወቱ ነው። በርካታ እድሎችን ቢያገኙም እነሱ ግን ስህተታቸውን አርመው ከህዝብ ጋር ለአንዴና ለመጨረሻ ጊዜ ለመታረቅ አለመቁረጣቸው ኋላ ዋጋ እንደሚያስከፍላቸው ሳይታለም የተፈታ ሀቅ ነው ትላለች። ፍጹም አብርሃ ከህይወት ጋር አይስማማም። እንደኔ ከሆነ ተቃዋሚ ፓርቲዎች ጋር መወያየቱ መልካም ነው ላለው ግን መጀመሪያ ህገ መንግስቱን ማመን አለባቸው። ተቃዋሚ ማለት ሁሉንም መቃወም ማለት አይደለም። መጀመሪያ ህገ መንግስቱን ትቀበልና ባለ ፖሊሲና ስትራቴጂ ዙሪያ መከራከር ይቻላል። ስለዚህ ክርክሩና ውይይቱ እንደዚህ ከሆነ ደስ ይላል። ከውይይት ብዙ ነገር ይገኛልና። እንዲህ አይነት ልምድ መቀጠል አለበት። ተሳዳቢዎች እንግዲህ በማለት ጽሁፉን ሳይቋጭ በንጥልጥል ትቶታል። ቴዎድሮስ ኃይሌ ኢትዮጵያ ውስጥ ለድርድር የሚበቃ ተቃዋሚ እንደሌለ ይገልጣል። እንወያይ ይላቸዋል፣ ከዛ የልብ ትርታቸውን ያደምጣል፣ ከዛ ለእያንዳንዷ የምትሆን የማጥፊያ ስልት ያበጅላቸዋል፣ አለቀ ብሏል። ደፋርሶ አይሞትም። ደግሞ ለመሆኑ ኢትዮጵያ ውስጥ ተቃዋሚ ፖለቲካ ፓርቲ አለ እንዴ? ፓርቲ 97 ላይ ቀረ ነው ያለው። ኢዮብ ኢዮብም ተፎካካሪ ብላችሁ ስማቸውን የዘረዘራችኋቸው ወያኔ ለማታለያ የፈጠራቸው የውሸት ተፎካካሪዎች ናቸው፣ በትክክለኛ ተፎካካሪና ተቃዋሚዎችማ እስር ቤት ናቸው ሲል አስተያየት ሰጥቷል። አድማጮች የማህበራዊ መገናኛ ዘዴዎች ቅኝት የተሰኘው ዝግጅታችን በዚሁ ይደመደማል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።